የጎርጎሮሳዊ 2017 የጀርመን ሽልማት ለአፍሪቃ አሸናፊ ኒኮላስ ኦፒዮ የሰብአዊ መብቶች ጠበቃና ቻፕተር ፎር ዩጋንዳ የተባለው የሰብአዊ መብቶች ተከራካሪ ድርጅት መስራች ናቸው። የዛሬ 12 ዓመት በመሰረቱት በዚህ ድርጅት አማካይነት በዩጋንዳ ለሲቪሎች ነፃነትና ለሰብአዊ መብቶች ጥበቃ ያለመታከት ይሰራሉ። የ37 ዓመቱ ታዋቂው ጠበቃ ኦፒዮ ሌሎች ባልደረቦቻቸው በፍርሃት የማይነኳቸውን ብዙም የማይደፈሩ ጉዳዮችን በማንሳት ይታወቃሉ። በጥብቅ ከሚተቿቸው ጉዳዮች ውስጥም የሀገሪቱ የምርጫ ህግ፣ የተገደበው የመሰብሰብ ነፃነት እንዲሁም የታፈነው የመናገርና የፕሬስ ነፃነት ይገኙበታል። ኦፒዮ የሲቪል መብቶችን ጥበቃና ፖለቲካዊ ተሳትፎን በሚመለከቱ ታዋቂ ፍርድ ቤቶች ትልቅ ሚና ይጫወታሉ። ይህም በዩጋንዳ ተሰሚነት ካላቸው ሰዎች አንዱ አድርጓቸዋል። ጀርመን ለአፍሪቃውያን ለምትሰጠው ሽልማት ያበቃቸውም ይህ ተግባራቸው መሆኑን ትናንት ሽልማቱ በርሊን ውስጥ በተበረከተበት ስነ ስርዓት ላይ ተገልጿል። የሽልማቱ ዳኞች ሊቀመንበር ፎልከር ፌግል እንዳሉት ኦፒዮ በተሰማሩበት የሰብአዊ መብቶች ጥብቅና ለኅብረተሰቡ ያበረከቱት አስተዋጽኦ ትልቅ ስፍራ ይይዛል። ኒኮላስ ኦፒዮ ምንም እንኳን ከፍተኛ ተቃውሞ ጥላቻና ማስፈራሪያ ቢደርስባቸውም ከቆሙለት ዓላማ ዝንፍ ሳይሉ ሁሉንም የህብረተሰብ ክፍል ሲያገለግሉ እየቆዩ ልዩ ሰው ናቸው። ቻፕተር ፎር ዩጋንዳ በተባለው ድርጅታቸው ውስጥ ለሚሰሩ ባልደረቦቻቸው አርአያ ሆነዋል። ያለመታከት የወደፊቱ ጊዜ ተሻለ እንደሚሆን ባላቸው እምነት ተስፋ ባለመቁረጥ ለተሻለ አልቻለም በንቃት ታግለዋል። ትናንት ሽልማቱን በርሊን ውስጥ ለኦፒዮ ያበረከቱት የጀርመን ፕሬዚዳንት ፍራንክ ቫልተር ሽታይንማየር ባሰሙት ንግግርም የኦፒዮን አርአያነት አጉልተዋል። ኦፒዮ በአፍሪቃ አዲስ ለውጥ በማምጣት ለሌሎች አርአያ መሆናቸውን የተናገሩት ሽታይንማየር ተግባራቸው በአውሮጳ የአፍሪቃን ገጽታ መቀየር መቻሉንም ገልጸዋል። ከሁለት ዓመት በፊት ዩጋንዳ በነበርኩበት ወቅት በሀገሩ ያሉትን ችግሮች፣ ግዙፍ ፈተናዎችና መከናወን ያለባቸውን ተግባራት በአይኔ ለመመልከት ችያለሁ። መሻሻል እንዳለም እንዲሁ አይቻለሁ። ይህ ግን አቶ ኦፒዮ ያለ እርስዎና ያለ ስራ ባልደረቦችዎ የሚታሰብ አልነበረም። እድሜ ለእርስዎ ባደረጉት አስተዋጽኦ፣ በአውሮጳ ስለ አፍሪቃ ያለው አመለካከት እየተለወጠ ነው። አፍሪቃ ካሁን በኋላ ጨለማዋ ክፍለ ዓለም አይደለችም። አውሮጳም ቀስ በቀስ አፍሪቃ ቀውሶች ያሉባት ክፍለ ዓለም ብቻ አለመሆኗን እየተረዳች ነው። ተስፋ፣ እድገትና በአንዳንድ ሁኔታዎች አስደናቂ አዎንታዊ ለውጦች የሚታዩባቸው ቦታዎች አሉ። የኦፒዮ ተግባር ስልጣን በአንድ ወገን ብቻ በተያዘበት በዩጋንዳ ህገ መንግስታዊ ስርዓትና የህግ የበላይነት እንዲከበር መታገል ነው። ያደጉት ከሰሜን ዩጋንዳዋ ጉሉ ከተማ ወጣ ብሎ በሚገኝ አካባቢ ነው። አካባቢው የዩጋንዳ መንግስትና ራሱን የጌታ ተከላካይ ጦር በምህፃሩ ኤልአርኤ ብሎ የሚጠራው አማጺ ቡድን የውጊያ ማዕከል ነበረ። ኤላሬ ህጻናትን በውትድርና በማሰለፍና በማሸበር ይታወቃል። እህታቸው በቡድኑ ታግታ ነበረ። ኦፒዮ ይህን እያዩ ማደጋቸው የሰብአዊ መብት ጠበቃ ለመሆን እንዳበቃቸው ይናገራሉ ሶ አይ ዩዝ ማይ ሎው ዲግሪ በህግ ያገኘሁትን ዲግሪና ስልጠና ለተገፉና በህብረተሰቡም ውስጥ ጥሩ እድል ላላጋጠማቸው ሰዎች መብቶች ጥብቅና ለመቆም እጠቀምበታለሁ። የሰዎችን ህይወት የተሻለ ማድረግ፣ የወደቁትን መደገፍ፣ መብታቸው የተገፈፈውን በማገዝ ሙሉ አቅማቸውን እንዲጠቀሙ ማድረግ ሁልጊዜም ለስራ ያነሳሳኛል። ሀገራችን ይበልጥ ዴሞክራሲያዊ እንደምትሆንና ሁሉም በህግ ፊት እኩል ሆኖ እንደሚታይ ተስፋዬ ነው። የጀርመን ሽልማት ለአፍሪቃ መሰጠት ከጀመረ ዘንድሮ 24 ዓመት ሆነው።